የኢትዮጵያ ሕዝባዊ ዲፕሎማሲያዊ ቡድን በሀገራዊ ወቅታዊ ሁኔታዎች የተነሳ ትኩረቱን በውጭ ጉዳዮች ላይ በውስጥ ጉዳዮች ላይ ለማድረግ መወሰኑን ይፋ አደረገ ይላል። ዓለም አቀፉ መገናኛ ብዙሃን ያሰራጩታል ያለውን የሐሰት ዜና እና ዘገባም እንደሚቋቋም ይገልጻል። ለትግራይ ህዝብም ልጆቹን በጦርነት ከመማገድ እንዲቆጠብ መልእክት እንደሚያስተላልፍም አመልክቷል ይለናል መለስካቸው አማን። የተከታተለው የቡድኑ አመራር አባላት ዛሬ በውጭ ጉዳይ ሚኒስቴር ተገኝተው ለጋዜጠኞች እንዳስረዱት ቀደም ሲል ህዝባዊ ዲፕሎማሲ ቡድኑ የነበረው የእንቅስቃሴ ትኩረት አቅጣጫ በአስገዳጅ ሀገራዊ ሁኔታዎች ሳቢያ ተለውጧል። ከአስር ዓመት በፊት የተመሠረተው ይህ ቡድን ታላቁ የህዳሴ ግድብን በተመለከተ የኢትዮጵያን አቋም ጉዳዩ በቅርበት ወደሚመለከታቸው አገራት እየተጓዛ አያሌ ሥራ እንዳከናወነ ያስታወሱት የአመራር አባላቱ በአሁኑ ወቅት ተመሳሳይ ተግባራት መፈጸም የሚያስፈልግ ቢሆንም ወቅታዊው ሁኔታ ግን አዲስ ቅደም ተከተል ማበጀት ግድ ይላል ብለዋል። ከአመራር አባላቱ አንዱ አቶ ጥበቡ በለጠ አሁንም በሰሜን ኢትዮጵያ ያለው ችግር ብዙ ህዝብ ለአደጋ የተጋለጠበት ሁኔታ አለ። የእምነት ተቋማት እጅግ ኢትዮጵያን የሚያሳውቁ ቅርሶች ለአደጋ የተጋለጡበት እንደ ቅዱስ ላሊበላ አብያተ ክርስቲያናት አይነት በጣም ዓለም በስስት አይን የሚያያቸው ቅርሶች ኢትዮጵያ ስትባል ወዲያው ብቅ የሚሉ ታላላቅ ቅርሶቻችን አደጋ ላይ ናቸው። ስለዚህ እነዚህን አደጋዎች ሁሉ በመቀነስ በህብረተሰብ መካከል መግባባት እንዲኖር ወንጀለኞችም ፍርድ፣ ለፍትህ እንዲቀርቡ ግፊት ማድረግ ኢትዮጵያ ላይ የተቃጣው የሀገር ሉዓላዊነትን ለመድፈር የሚደረገውን ጥረት ሱዳኖች ድንበራችንን ጥሰው የገቡበትን እነዚህ እነዚህን ነገሮች የማንቃት ስራ ፐብሊክ ዲፕሎማሲው እንደ ሀገር ይሰራል። የህዝባዊው ዲፕሎማሲ ቡድን ሰብሳቢ አቶ ጌታቸው በለጠ በበኩላቸው ህወሀት በኢትዮጵያ የህዝብ ተወካዮች ምክር ቤት በአሸባሪነት ከመሰየሙ በፊት ጉዳዩ በሰላማዊ መንገድ እንዲያልቅ አንዳንድ እቅዶችን ቡድኑ አስተናድቶ እንደነበር አስረድተዋል። ከዚያ በኋላም በቡድኑ አማካይነት ተከናውሯን ሊያሉትን አስታውሰዋል። ሁላችሁም እንደምትሰጉት እንደ ዜጋም ስለምንሰጋ ይሄ ጉዳይ ትንሽ ነገሮቹ እየተባባሱ ስለሄዱ ምን አለ በሃይማኖቷ እንደምትኮራ የሃይማኖት ክብር እንደሚሰጥ ህዝብ እስቲ ከሃይማኖት ጉዳይ እንጀምር ብለን ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር አድርገን የሰባት ቀን ጾምና ጸሎት እንዲደረግ ኃላፊነቱን ለሚመለከተው ተቋም ሰጠን። እኛ ከበስተጀርባ ሁሉን ነገር ፋሲሊቴት አድርገን አባቶች ለሰባት ቀን ምህላ ገቡ። በጾም በጸሎት በርካታ ሚዲያዎች ይህንን ፕሮግራም በቀጥታ ሲያስተላልፉ ነው። ይሁንና ሀገራዊ ሁኔታ ይበልጥ እየከፋና ግጭቱም እየተባባሰ መምጣቱ ቡድኑን እንደ ማንኛውም ሀገራዊ ኃይል ሚናውን በማያወላውል መልኩ እንዲለይ ተጽዕኖ እንዳሳደረበት አቶ ጌታቸው አልሸሸጉም። በሳቸው አንደበት ፍልሚያው በአሁኑ ጊዜ ጦር ሜዳ ደርሷል፣ አሻራው እንደ ቀድሞ አረንጓዴ አሻራን ማስቀመጥ ብቻ ሳይሆን የደም አሻራንም የሚጠይቅ ሆኗል ብለዋል። የህዝብ ዲፕሎማሲ ቡድኑም ከዚህ አኳያ አሁን በዓለም አቀፍ መገናኛ ብዙሀን ይስተጋባል ያለውን በኢትዮጵያ ላይ ያነጣጠረውን አሉታዊ ዘገባ ይመክታል ብለዋል። የተጽዕኖም አሻራ በዓለም አቀፍ ሚዲያዎች ላይ የምናሳርፍበት ጊዜ ነው። ውሸት ከሁን በፊት በነገራችን ላይ በዓለም አቀፍ ሚዲያዎች የማይታይ ትሬንድ በዓለም አቀፍ ደረጃ ባፈጠጠ መልኩ፣ ግልጽ በሆነ መልኩ፣ ባልተደባበቀ መልኩ፣ ባልተሸፋፈነ መልኩ አቋም የሚወስዱ ከኤቲክስ ያፈነገጡ ኢንተርኔሽናል ሚዲያ በሀገራችን ላይ የዘመቱበት ጊዜ ነው። ለሱ ውሸታችሁ ነው ከእውነት ርቃችኋል ብለን አሻራ እናኖራለን። እንደ ቡድንም እንደ ግልም እናደርጋለን። ከዚህ በኋላ እሶሶ አይሰራም። ሀገር የመታደግ ህልውና፣ የማስከበር ታሪክ የማስቀጠል ድርሻ እንደወደቀብን እናውቃለን። የጦርነትን አውዳሚነት በአጽንኦት የተናገሩት የኢትዮጵያ ህዝባዊ ዲፕሎማሲ ቡድን ሰብሳቢ በእምቢተኝነትና ከእኛ በላይ ተዋጊ የለም ለሚሉ የህወሓት መሪዎች የትግራይ ህዝብ ልጆቹን አሳልፎ እንዳይሰጥ ሲሉ የቡድናቸውን መልእክት አስተላልፈዋል። የትግራይ ህዝብ ቅንነትን እናቀዋለን፣ የእንግዳ ተቀባይነትን እናቃለን። የትግራይም ህዝብ ልጆቹን አደብ ያስገዛ። ስለ ጦርነት ከማንም የበለጠ የትግራይ ህዝብ ያውቃል። ይህን መልእክት በግልጽ ቋንቋ እናስረክባለን። ሀገር የማዳን ጉዳይ ስለሆነ የባህላዊ እርቅም ጉዳይ እንደ ዶሮ አንተምተው አንተምተው አይደለም ይሄ እርቅ የሚባል ተንበርክኮ እናቶች መሪዎቹ ፊት ተንበርክከው በጡታችን እያሉ እናት አትታለፍም። ያንን የካደ ሰው እንደገና ሌላ የባህላዊ ጨዋታ ጀምረን እንዴት ናችሁ? አያስፈልግም። እነሱ የተሳሳቱት ውጊያ፣ ጦርነት ባህላዊ ጨዋታችን ነው አለ። ስለዚህ ለኢትዮጵያ ህዝብና ለኢትዮጵያ ታሪክ ጦርነት አውዳሚ ነው። የኢትዮጵያ ሕዝባዊ ዲፕሎማሲ ቡድን ከአገሪቱ የተለያዩ ማኅበራዊና ሙያዊ ዘርፎች የተሰባሰቡ አባላትን ያቀፈ አካል እንደሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ